ሰላም ለእናንተ ይሁን ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያቸው አመሻለሁ ኢትዮጵያውያን ጣሊያን ወራሪ ኃይል ላይ የተቀዳጁትን ድል በዘከሩበት ዕለት በዩናይትድ ስቴትስ ቨርጂኒያ ግዛት የሚገኙ ትውልደ ኢትዮጵያውያን ሕፃናትና ታዳጊዎች በበኩላቸው በልዩ የኪነ ጥበብ ድግስ ያደዋን ድል አክብረዋል። የአቡጌዳይ ቋንቋና ባህል ተቋም ባዘጋጀው ልዩ መርሃ ግብረ ላይ ከመዝናኛ ዝግጅቶች የተሻገሩ የቁም ነገር አፍታዎችም ተከውነዋል። ዝግጅቱን በአጭሩ እናስቃኛችሁ። መለከት እየነፉ ነጋሪት እየጎሰሙ እልፍኙን ሰንጥቀው የሚያልፉት ብላቴናዎች አብዛኞቹ ዩናይትድ ስቴትስ ውስጥ ተወልደ ያደጉ ናቸው። ይሁንና ዛሬ በብዙ ሺህ ኪሎ ሜትሮች ርቃ የምትገኘውን የእናት የአባታቸውን ሀገር ኢትዮጵያን የድል ቀን የማክበር ኃላፊነት አደራ ተሸክመዋል። መድረኩን በተቆጣጠሩ አፍታ አደራቸውን በተገቢው ሁኔታ የጠበቁ የመሆናቸው እውነታ ግልጽ የሆነ ይመስላል። ቨርጂኒያ ግዛት ውስጥ በተካሄደው ታላቁ የአድዋ ድል የመታሰቢያ በዓል ላይ እንገኛለን። የዚህ ልዩ መርሃ ግብር አዘጋጅ አቦጌዳ ቋንቋና ባህል ተቋም ኃላፊ መስታወት ፈለቀ ተቋሙ ዓመት ጠብቆ መሰል ዝግጅቶቹን የማሰናዳቱን ዓላማና ተያያዥ ግብሮቹን ለታዳሚው አስረድተዋል። ትናንት ማንነቱን በመገንባት ውስጥ ሳናግዘው ያመለጠን ትውልድ አለ። ዛሬ ላይ ቆም ብለን ልናስብ፣ የትናንቱን ጥፋት ላንደግም፣ ለልጆቻችን ነገ ልንሰራ ይገባል። ባህል ቋንቋ ታሪክ ማንነትን ይገልጻሉ ተቋሙ ላለፉ ስድስት ዓመታት ተማሪዎች ሀገራቸውን እንዲወዱ ቋንቋቸውን ባህላቸውና በታሪካቸው እንዲኮሩ ትልቅ ስራ ሲሰራ ቆይቷል ይህንን ታላቅ ዓላማ መስት አድርጎ የተቋቋመው አቡጊዳ የቋንቋና የባህል ተቋም ከተመሰረተበት ከወርሃ መስከረም እንደ ኤውሮፓውያን አቆጣጠር ከ2018 ዓ.ም ጀምሮ በርካታ ተማሪዎችን በመቀበል ሲያስተምር የቆየና ከ2020 ዓ ም ጀምሮ አድማሱን በማስፋት የርቀት ተማሪዎችን ከሁሉም የአሜሪካን ግዛቶች በመቀበል የአማርኛ ቋንቋ፣ የግብረ ገብ ትምህርት፣ የኢትዮጵያን ታሪክና ባህል ትምህርቶችን ሲያስተምር ቆይቷል። በዚህ ልዩ መርሃ ግብር ላይ በልዩ ክዋኔ ጥበብ ታዳሚውን ያዝናኑ ሕፃናትና ታዳጊዎችን ብቃት የተመለከተ የቋንቋ ክህሎታቸውን ያጤነ ብዙ ትኩረት የሚነጥቁ ትዕይንቶች፣ ብዙ ተግዳሮቶች ባሉበት ሀገር እንዴት ሊያሳኩት ቻሉ ብሎ መጠየቁ አይቀሬ ነው። በተቋሙ ውስጥ የአማርኛና ስዕል ትምህርቶች መምህር ጽፈቱን ጌታቸው የመምህራንና ወላጆችን ትብብር ለስኬቱ ይጠቅሳሉ። እኛ መጀመሪያ ዓላማችን ከወላጆች ጋር አብረን መስራት ነው። ብዙ ጊዜ ያው ወላጅ የሰራውን ነገር እኛ እናጠብቀዋለን ማለት ነው። ገብቷል። አንዳንድ ጊዜ ከወላጅ የሚወጣውን ቃል ልጁ ያልተረዳውን እኛ ትምህርት ቤት ምቶ ሲደገምበት ማሚ እኮ እንደዚህ ትለኛለች ይችላል ማለት ነው ገብተዋል። ስለዚህ ያንን ቃል እናጽፈዋለን። ያ ነገር ውስጡ ፕሪንት ሆኖ ይቀራል ማለት ነው። ስለዚህ ከወላጅ ጋር አንድ ላይ ነው የምንሰራው። ፈታኝ ቢሆንም ልጆቹ ግን በጣም የመቀበል ችሎታ አላቸው በሚገርም ሁኔታ። እኔ አምስት ዓመት አስተምር ያለው አቡጌዳ ምንም የማይችል ልጅ ሲያነባ ይቻላል። ስለዚህ ያ ከደሞዝ በላይ ነው። መምህር ትፍቱን በተቋሙ ለተማሪዎች ከሚሰጠው ቋንቋና ግብረገብ ትምህርቶች ባሻገር የአድዋ ድልን የመሰሉ ልዩ ታሪካዊ ክስተቶችን ለትውልደ ኢትዮጵያን ተማሪዎች ማጋራት ያለውን ፋይዳም ያስረዳሉ። በተለይ ደግሞ ከሀገር ርቀ ስትኖር አይደለም አንተ ሌሎች ሰዎች አይተውህ ኢትዮጵያዊ መሆንህን ያውቃሉ። ምክንያቱም ቅኝ ያልተገዛ ነው፣ ባህሪያችን የተለየ ነው። ስለዚህ ይህንን ማንነታችንን ያላከበር ሌላ ምን እናከብራለን? ስለዚህ ይሄ ማንነታችን መሰረት ስለሆነ ልጆቹ ይህን ነገር እንዲያቁት፣ መሰረቱን እንዲያቁት፣ የተከፈለውን ዋጋ እንዲያቁት ብለማድረግ በተለይ የወላጅ ኮሚቴ ትልቁን ሚና ይጫወታል። ልጆቹም አልባሳቱንም እንደምታየው ነው። ስዕልም ውድድርም አለ፣ ስዕልም ይሰራሉ እና ይህን ነገር ለማሳወቅ በየአመቱ ያው አደዋ የኢትዮጵያ መሠረት ነው። የማንነታችን ትርጉም ነው። ስለዚህ ይህን ነገር ለማድረግ የተገደድ ነው። ለዛ ነው በዚህ ዝግጅት ላይ ሕፃናት ህብረ ዝማሪዎችን አሰምተዋል። ማንነትን ማወቅና መረዳት ያለውን ፋይዳ አመላካች አጭር ተውኔትም አሳይተዋል። በወላጆችና በልጆች መካከል ታሪክ ቀመስ ጥያቄ ውድድሮች ተከናውነዋል። እኒህ ሁለት ወንድማማቾች ደግሞ የኢትዮጵያውያን ጀግኖችን ድል ለመዘከር የስዕል ጥበብን ተጠቅመዋል። እኔ ስም ቃለ መልእክ ስማተ ነው እና ስዕል ሰዓሊ ነኝ። ይሄ ትልቅ የሚታወቅ ሰው አይደሉም። ይሄ ተራ ወታደር ነው። ተራ ወታደሮቹ እሱ ይህን ሰማተ ነው እና፣ ይሄ የአፄ ሚኒሊክ የሳልኩት ነገር ነው። እርሳቸው ነበሩ የዋናው አዛዥ ለአድዋ። ዝግጅቱ ከመዝናኛ ዝግጅትነት በተጨማሪ የቁም ነገር አፍታዎችንም አስተናግደዋል። የታሪክ ጸሐፊውና ተመራማሪው ዶክተር ገበየው ተፈሪ ታሪክን ለተተኪ ትውልድ በመሰል መርሃ ግብሮች በኩል ማስተላለፍ ያለውን ፋይዳ ቀኝተዋል። አጼ ምኒልክ እንደ እኔ አስተያየት፣ ሕዝብ በመሳሪያ ብቻ ሳይሆን በመጽሐፉ ራሱን ይከላከላል። በመጽሐፍ አይደለም ያሉት በመጽሐፉ በመጽሐፉ ራሱን ይከላከላል። እና ይሄ አባባል ትልቅ ትርጉም አለው። ታሪክን ቅርስን ጠብቆ መያዝ አገርን ማንነትን ጠብቆ እንደ መያዝ ስለሚቆጠር ልጆቻቸው በመሰል ተጓዳኝ መርሃ ግብሮች ውስጥ እንዲሳተፉ ካደረጉ ወላጆች መካከል አንዷ ወይዘሮ ማርታ ታድለ ናቸው። ዋናው ምክንያቴ የኔም የባለቤቴም ልጆቻችን ፊደል እንዲቆጥሩ ብቻ ሳይሆን ማንነታቸውን እንዲያውቁ፣ እነሱን ከሚመስል ልጆች ጋር እንዲውሉ፣ የሀገራቸው የሀገር ፍቅር ምንድን ነው የሚባለውን ነገር እንዲያውቁ፣ በቃ ዋናው የኛ አላማችን ስንከታቸው እሱ ነበር። እዚህ ከመጡ በኋላ አያቶቻ እኔ አያቴን አለች አሁን በሕይወት በስልክ በራሳቸው ቋንቋ ያናገራሉ ደብዳቤ ሁሉ እስከ መጻፍ ድረስ። ሌላው ደግሞ አዲስ አበባ ስንወስዳቸው በቃ ስሜቱ አለ እና እዚህ መጥቼ ቋንቋይን የምማርበት ትልቋል ጃርሴማ ቋንቋይን እኮ ማወቅ የምፈልገው እዚህ መጥቼ በቋንቋይ እያናገርኩኝ የራሴን የሀገሬን ሰው እንድረዳ እስከ ማለት ደረጃ ደርሳለች ማለት ነው። የቨርጂኒያ ግዛት ነዋሪው አቶ ፀሐይ ሳሙኤል ሮቢ በበኩላቸው የመሰል ትምህርትና ባህል ተቋማት ፋይዳን አውስተው የበለጠ ተጠናክረው ለመጪው ትውልድ የእውቀት ጥግ የሆኑ ዘንድ ሊደረጉ ስለሚገቡ ርብርቦች ቀጣዩም ብለዋል በጣም አስፈላጊ መሆኑን ማወቅ አለብን። ልጆች የተለያየ ነገር ነው እየሰሙ ያሉት የተለያየ ነገር ነው የሚያዩት እንደዚህ አይነት እየተሰበሰቡ እራሳቸውን ከሚመስል ሰው ጋራ እንዲህ አይነት ፕሮግራም ላይ ተሳትፈው እነዚህን ነገሮች አውቀው አይደንቲቲያቸውን እራሳቸውን፣ ኦኬ፣ እኛ እንደዚህ አይነት ጥቁር ኩራተኛ ሰውኖች ብለው መኖር ምንም ሌላ ከምናደርገው ነገር በላይ እንጂ በታች ሆኖ መታየት የለበትም። ስለዚህ ቤተሰቦች ይሄንን ልጆቻቸውን እንዲህ አይነት ኤክስፖዠር በደንብ ማሳየትና እንዲህ አይነት ውስጥ መክተት አለባቸው። እንዲህ አይነት ፕሮግራም ሲዘጋጅ ደግሞ መርዳት አለብን። ተሰብስበን እንደዚህ አይነት ፕሮግራሞችን ላይ ፓርቲሲፔት እያደረገን ልጆቻችንም እኛ ራሳችንም ማስታወስ አለብን። እንደዚህ አይነት ሰዎች ነበርን። ይህንን ይዘን ወደፊት ብዙ ነገር መቀየር እንችላለን። አቡጌዳ የቋንቋና የባህል ተቋም ላለፉት ስድስት ዓመታት በሰሜን አሜሪካ የተወለዱና የሚያድጉ ኢትዮጵያንና ትውልድ ኢትዮጵያውያን ኢትዮጵያን ታሪክ፣ ባህል፣ ቋንቋ የግብረ ገብ ትምህርቶችን እንዲያገኙ ሲሰራ መቆየቱ በመድረኩ ላይ ተጠቅሷል። ተያዥ አገልግሎቶቹ ይስፋፉ ዘንድ ትውልደ ኢትዮጵያንም ሆነ ዓላማውን የሚጋሩ ሁሉ ከጎኑ እንዲቆሙም መልእክት ተላልፏል። This is the real, the you, the the rah, the rah, the rah, the the the the the the I will take Let's to But But it's I have Master मंडा बार बारह हजार पांच हजार ሰላምና መረጋጋት ጸንቶ ይቀጥል ዘንድ ወጣቶች ኃላፊነታቸው እንዲወጡ ከሚሰሩ ተቋማት መካከል አንዱ የንቁ ኢትዮጵያን ወጣቶች ማህበር ነው። ከማህበሩ ስራዎች ጋር በተገናኘ ከኃላፊው ልዩነት ታምራት ጋር አጭር ቆይታ አድርገናል። አመሰግናለሁ። የእኔ ስም ልዩነት ታምራት ነው የሚባለው። አሁን ከረንትሊ የምመራው ድርጅት ኢንስፓየርድ ኢትዮጵያን ዩዝ አሶሴሽን ይባላል። ወጣቶች ላይ የሚሰራ ነው። ከስሩ አምስት ፕሮግራሞችን ልድ ያደርጋል። ሆፕ ኢትዮጵያ ዩዝ ኔትወርክ ኢትዮጵያ ኮንሰርንድ ጀነሬሽን ሙቭመንት አይሸር እና ያንግ ኢትዮጵያ ሊደርስ ኢኒሽቲቭ የሚባሉ ፕሮግራሞችን ልድ ያደርጋል። በስፋት ከረንትሊ እንግዲህ በዲጂታል ኢንጌጅመንት ወጣቶችን በሰላም ዙሪያ በአብሮነት ዙሪያ በባለር አይነት ዙሪያ የሚያነቃቁ ስራዎችን እየሰራ የሚገኝ ፒዮነር የወጣቶች የዲጂታል ምህዳር ላይ የሚንቀሳቀስ ተቋም ነው የምመራው። በእናንተ ተቋም በኩል በተለይ ወጣቶች በሰላምና በአብሮነት ረገድ ሊወጡት ስለሚገባው ሚና ለማስተማር ለማሳወቅ ስላቀደው የስልጠና መርሃ ግብር ጥቂት እንድታካፍለኝ ነው። ይህን የስልጠና መርሃ ግብር ለመጀመር ምክንያት የሆናችሁ ጉዳይ ምንድን ነው ከሚለውን ጀምር። መልካም እንግዲህ እንደሚታወቀው ሀገራችን ያለችበት ሁኔታ ለሁሉም ሰው ለሚያይም ለሚሰማም፣ አሁን ሀገሪቷ ያለችበት ሁኔታ ይታወቃል። እንግዲህ በዚህ ሁኔታ ላይ እንደ መድኃኒት የሰዎችን ሀሳብ እና እይታ መቅረጽ መስራት ያስፈልጋል በሚል ኢንስፓድ ኢትዮጵያ ኒሶሽን የተለያዩ ጽንሰ ሀሳቦችን የተለያዩ እይታዎችን እያነሳን እንወያያለን፣ እንነጋገራለን። እንደ ወጣት ወይም ወጣት የሆነ ትውልድ ላይ እንደሚሰራ አንድ ባለራዕይ ሰው ምን ብንሰራ፣ እንዴት ብንሰራ ወጣቶቻችንን ሰላማዊ ስብዕና እንዲኖራቸው ስለሰላም ሰላም ኮንሽስ እንዲሆኑ ማድረግ እንችላለን በሚለው ላይ እየተወያየን ተቋማችን ጽንሰ ሀሳቦችን ፕሮዲስ ያደርጋል። በዛ ጽንሰ ሀሳቦች ላይ ስለ ሰላም በዚህ ካለ ደግሞ ግቡን አብሮነትን አድርገን የምንንቀሳቀስበት ሁኔታ ነው ያለው። እንግዲህ ዋናው የተነሳንበት አላማ የሀገራችን አሁን ያለችበት የሰላም ሁኔታ ነው። እኛ ደግሞ ግቡ ሰላም እንዲመጣ ሰላም እንዲሆን አስፈላጊ የሆኑ ትምህርቶችና እይታዎችን ዲያሎጎችን በማመቻቸት መስራት አለብን የሚለው ነው መነሻ ሀሳቡ። በዚህ ስልጠና ውስጥ ተሳታፊ እንዲሆኑ የመረጣችኋቸው ወጣቶች በስልጠናው ቀናት ውስጥ ምን አይነት ክህሎቶች እንዲያዳብሩ የምትረዷቸው የምትሰጡት ስልጠና ሂደትስ ምን ይመስላል? እንግዲህ ስልጠናችን አሳታፊ ነው አሳታፊ ነው። ወጣቶቹ ከህብረተሰቡ የሚጠብቁት አለ፣ ከመንግስት የሚጠብቁት አለ፣ ከተቋማት ከተለያዩ ከእምነት ተቋማቶች የሚጠብቁት መልካም ወይም ደግሞ ሌሎች ነገራቶች አሉ። ነገር ግን እንደ ወጣት ራሳቸው ከነሱ ምን ይጠበቃል ከኔ ምን ይጠበቃል የሚለው ነገር ላይ ሞር ኤምፋሳይዝ አውት እንዲያደርጉ የተለያዩ ኤክስፐሪመንቶችን እናሰራለን። በመሰረታዊነት ዋናው ነገር ምንድን ነው? ወጣቶች የሚፈልጉት ብዙ ዋና ነገሮች አሉ፣ ግን እንደ ሀገራችን አሁን ያለንበት መሰረታዊ ዋና ነገር ሁሉም እንደ ምግብ የራበው እንደ ውሃ የጠማው በጣም መሰረታዊ ነገር ሰላም ነው እና ወደ ሰላም ለመሄድ የእያንዳንዳችን ኃላፊነት ምንድን ነው ነው እና ወጣቶች በዚህ ፕሮግራም ላይ በሚሳተፉበት ሰዓት የሌሎችን ኃላፊነት ሳይሆን የራሳቸውን ኃላፊነት በተለይም ስለ ሰላም ግንባታ ምንድን ነው የሚለውን ኤምፋሳይዘውት እንዲያደርጉ ፋሲሊቴት ነው የምናደርገው። ታይትሉን ምናልባት አይተው ከሆነ ስማርት ዩዝ ነው የሚለው ከረንትሪ ካስኬድ እያደረግን ያለነው ስልጠና ስማርት ዩዝ፣ ወደ ውስጡ አቅም የተመለከተ ማንነቱን እየተረዳ ምን እየሰራ ምን እየተከናወነ ምን እያደረገ እንዳለ ያወቀ የሱ ኮንትርቢሽን ምን አይነት አዎንታዊ ተጽዕኖ እንደሚያበጣ ያወቀና ምን አይነት ኮንትሪቢሽን በዚህ ሰዓት ማድረግ እንዳለበት የተረዳ ወጣት ነው። ስለዚህ አዎንታዊው ወጣት ለሰላም ግንባታ ያለው ሚና በብልሃት አንፃር ሲለካ ምን ይመስላል? አቋቋሚ ምን ይመስላል? በሶሻል ሚዲያ አጠቃቀም፣ በንግግሮቼ፣ በኢንስትራክሽኖቼ ለሰላም ያለኝ ፋይዳ ምንድን ነው ወይም ደግሞ በተቃራኒ ለግጭት ያለኝ ኮንትሪቢሽን ምንድን ነው የሚለውን እንዲያዩ፣ እንዲለኩ፣ እንዲመዝኑ ወጣቶችን በተለያዩ ኤክስፐርመንቶች እንጌጅ የምናደርግበት ፕሮግራም ነው የስማርት ዩዝ ፕሮግራም ማለት ነው። ስለዚህ በዚህ ፕሮግራም ላይ የሚሳተፉ ወጣቶች ያው ወጣቶች ናቸው። እድሜያቸው ከ15 ዓመት እስከ 35 ዓመት ያሉ ወጣቶች ናቸው። የሚሳተፉበት ምህዳር ሁለት አይነት ነው። አንደኛው ዲጂታል ምህዳር ነው። ሁለተኛው ደግሞ ፌዚካሊ በየክልሉ እየሄድን የምናሰለጥንበት ሁኔታ ነው ያለው፣ የምናሳትፉበት ሁኔታ ነው ያለው ማለት ነው። እና እስካሁን ሰፊ እንቅስቃሴ አድርገናል። ብዙ ወጣቶችን በዚህ ፕሮግራም ላይ ተሳትፈዋል። በጣም ብዙዎቹ ደግሞ የቱ ጋ እንደቆሙ፣ በምን አይነት አቲቲዩድ ውስጥ እንዳሉ የተረዱበት እና ማሻሻያ ሀሳቦችን ለራሳቸው ያመጡበት ሁኔታ ነው ያለው አብታ እንግዲህ ብዙ ጊዜ የሀገር ጉዳይ ለትልልቅ ሰዎች የሚሰጥ እንደሆነ ደጋግሞ የሚናገሩ ሰዎች አሉ። ስለ ሰላምም ስናወራ ወጣቶችን በሰላም ጉዳይ ማወያየታችን፣ ማሳተፋችን ፋይዳው ምንድን ነው? የሚወሰኑት ውሳኔዎች ውስጥ ያላቸው ቦታ ያን ያህል በሚወሳበት በአሁኑ ሰዓት ወጣቶች ላይ አተኩሮ ግን በሰላምና በአንድነት ዙሪያ መነጋገሩ ያለው ፋይዳ ምንድን ነው ብሎ የሚጠይቁሉ። በጣም ትክክል ነህ። የሰላምን ጉዳይ ለመወያየት እድሜ፣ ጾታ፣ ብሔር፣ ሃይማኖት የሚለየው አይደለም። እውነት ነው። ፖሊሲ እና ደግሞ ስልጣን እና ሀይል በተለያዩ ሰዎች እጅ ሊሆን ይችላል። ግን ወጣቱ ወይ መጠቀሚያ ወይ ኢንስትሩመንት ነው ወይ ደግሞ የጉዳዩ አስፈጻሚ ወይም ጉዳዩ የሚፈጸምበት ማንነት ነው። ወጣቱ ኃይል ማለት ነው። እንደምታውቀው ኢትዮጵያ አሁን ያለችበት በፖፕሌሽን ነምበር ከፍተኛ ቁጥር አላት። በዚህ ወደ ሰባ ፐርሰንቱን የሚይዘው እድሜያቸው ከ አስራ አራት እስከ ሰላሳ አምስት ዓመት ያሉ ወጣቶች ናቸው። ስለዚህ እነዚህ ወጣቶች የፖፕሌሽኑ ማጆሪቲ ናቸው ማለት ነው። እነዚህ ወጣቶች ስለ ሰላም በሞግዚት አይደለም መወያየት አለባቸው። ፈርዛት ማተር። ሰላም የሚባለው ጉዳይ እንደሌላ ስራ ሰዎች ስለኛ የሚወያዩት የሚነጋገሩበት ጉዳይ አይደለም። እያንዳንዱ ሰው የራሱን አትሪቢሽን ወይም ኮንትሪቢሽን የሚለካበትና የሚመዝንበት የሚወያይበት ጽንሰ ሀሳብ ነው ሰላም። ሰላም ከላይ ወደታች የሚመጣ አይደለም። ሰዎች የሚረሱት ይህንን ነው። ሰላም የመንግስት ኃላፊነት ብቻ አይደለም። የህዝብ ኃላፊነት ነው። የግለሰቦችም የወጣቶችም ኃላፊነት ነው። እንደውም የህብረተሰብ ኃላፊነት ነው። ሰላም ጸጥታ ነው የመንግስት ኃላፊነት ብለን እናምናለን። ጸጥታን ማስፈን መንግስት በሚይዝበት ሁኔታ፣ ወጣቶች ደግሞ ህብረተሰብ ደግሞ የሰላም ጉዳይ ላይ እንጌጅ ማድረግ አለባቸው። ያ የሰላም ጽንሰ ሀሳብን ከታች ወደ ላይ እንጂ ከላይ ወደ ታች ብቻ ማሰብ አለብን ብዬ አላም ነው። ነገር ግን ሰዎች የየራሳቸው አትቲዩድ የየራሳቸው ምልከታ በዚህ ጉዳይ ላይ ይኖራል። እሱን አሁን መከራከር አንችልም። እንደ ኢንስፓየርድ ኢትዮጵያ ኒውዝ አሶሲሽን የሰላም ጉዳይ የግለሰቦች ሀሳብ ነው። የግለሰቦች እይታ ነው ነው የግለሰቦች ፍላጎት ነው። የግለሰቦች ኮንትሪቢሽን አለበት። ሰላማዊው ግለሰብ የሰላማዊቷ ሀገር ግብዓት ነው። ሰላማዊቷ ሀገር የሰላማዊው ግለሰቦች ውጤት ናት። ስለዚህ አንድ ሰው ሰላም የለውም ማለት አገር ትረብሻለች፣ ትታወቃለች። ስለዚህ ሰላምን ከክራውዳን ጀምሮ ከግለሰብ ጀምረን መስራት የምንችልበት ጽንሰ ሀሳብ ነው እና እያንዳንዳችን ስለ ሰላም ያለንን ግንዛቤና እይታ በእውቀት አንጻር በማስተዋል አንጻር መለካትና መመዘን ያስፈልጋል ብሎ ያምናል የኛ ድርጅት። ፋይዳው ምንድነው ሲባል ስለ ሰላም ብዙ ሰዎች እውቀት አላቸው፣ ማስተዋል ግን የላቸው ከግለሰብ ጀምሮ ማለት ነው። እዚህ ሰዎች ስለ ሰላም እውቀት ብቻ ሳይሆን የሚያስፈልጋቸው አንደርስታንዲንግ ነው ወይም ማስተዋል የሚባለው ጉዳይ ነው የሚያስፈልጋቸው። እና መወያየት፣ መማር፣ መነጋገር፣ መለካት እንደውም አልፎ እኔ ራሴ ሲጀምር ስለምናገረው፣ ስለምጽፈው፣ ስለማደርገው ተግባር ሰላማዊ ስብህና አለኝ የሚለው መሰረታዊ ጉዳይ ነው። ሰው ሰላም ከጸጥታ ይለያል። ጸጥታ የመንግስት ኃላፊነት ነው። ሰላምን በእርግጥ የመንግስት ኃላፊነት ሊሆን ይችላል፣ ግን እንደ ግለሰብ ሰላማዊ ስብዕና መያዝ የኔ ኃላፊነት ነው። ለሰላም ኮንትሪቢዩት ማድረግ የኔ ኃላፊነት ነው። ወጣቶች ሰላም ከውስጥ የጀመረ ከሰው ጋር ኢንተራክት የሚያደርጉት ስብዕና ሆኖ መታየት አለበት ብለን ነው የምናምነው። ከዚህም የተነሳ አንድ ሰላማዊ ግለሰብ ፕሮዲስ ካደረግን ለሰላማዊቷ ሀገር አንድ ኮንትሪቢሽን አለን ማለት ነው። በጣም ብዙ ሰዎች ከረንት ላይ እስኪከብድ ድረስ በሰላም ጉዳይ ዴፊኒሽኑን በማጣት አቲትዩዱን በማጣት ምልከታውን በማጣት በጣም ሰፈር ያደርጋሉ። ስለ ሰላም ኤክስፔክቴሽናቸው ከውጭ ነው። ከውስጥ የሚጀምረውን ሰላም ኤክሰርሳይዝ ማድረግ አለብን ብለን እናምናለን። ለዛም ደግሞ እንወያያለን፣ እንነጋገራለን ማለት ነው። አሁን ስልጠና እየሰጣችሁ ያላችሁት ከሞላ ጎደል በከተሞች ነው። አዲስ አበባ ከተማ ላይ ስልጠና እንደሰጣችሁ አውቃለሁ። ሌሎች ከተሞችን ላይ እቅድ እንዳላችሁ ሰምቻለሁ። እነዚህ ቦታዎች ከሞላ ጎደል መቼም ሰላምና መረጋጋት ያለባቸው ከተሞች ናቸው። በእጅ አዙር ተጎጂዎች ወይም ደግሞ ጫናው የለባቸው ማለት አይደለም። በአሁኑ ሰዓት ግን በተለያዩ የኢትዮጵያ ጥጎች ውስጥ ግጭቶች፣ አለመረጋጋቶች አሉ። የእናንተን መስሪ አይነት ስልጠናዎች ለነዛ ሰዎች በእጅጉ የሚያስፈልግበት ሰዓት ይመስለኛል። እነሱን ለመድረስ ምን እያደረጋችሁ ትገኛላችሁ? እንግዲህ ሰላምንም ለመስራት በምናደርገው ሂደት ጸጥታ በሌለባቸው ቦታዎች ላይ ሄደን መስራት አንችልም። ነገር ግን የእኛ ድርጅት ይህንን ፕሮግራም ከረንትሊ ለምሳሌ አርባ ምንጭ ላይ ሰርተናል፣ ወደ ሰመራም አካባቢ ሄደን ነበረ፣ ደሴም አካባቢ ሄደን ሰርተናል፣ ጎንደርና ባህር ዳርም ይህን ጉዳይ ስልጠናዎችን ሰርተናል፣ ሀዋሳ ከተማ ላይ ሰርተናል እና ሌሎችም ቦታዎች ላይ ቻችን ይህን ስልጠና ለመስጠት ችለናል። እውነት ነው። ይሄ ስልጠና በአካል መሰልጠን የማይችሉ ሰዎች ኦንላይን ምህዳሩ ላይ ያገኙታል። አንተም እንግዲህ እንደምትከታተለው የእኛ ፕሮግራም አንደኛው ፕሮግራማችን ዩዝ ኔትወርክ ኢትዮጵያ የሚባል የቴሌግራም ግሩፕ አለን። በቁጥር ከአርባ ሺህ በላይ ያሉ ሜምበር ያሉበት ናቸው። እዛ ፕሮግራም ላይ የምናሰላጠናቸውን ስልጠናዎች በሪፖርት መልክ፣ በኮንተንት መልክ፣ በኦዲዮ መልክ፣ በቪዲዮ መልክ እንለቃለን። እንዲሁም ፌስቡክ ላይ እንለቃለን፣ ዩቲውብ ላይም እንለቃለን። ወጣቶቹ እዛ ላይ ማግኘት ይችላሉ። ፈርዘር ሞር ግን በቴሌግራም ኢዝሊ ፕሮግራሞቻችን መሳተፍ የሚችሉበትን አሳታፊ የሆነ ምህዳር አዘጋጅተናል ማለት ነው። ወደፊት እንደምንመኘው ደጋግመንም እንደምንሰራው በሀገራችን ላይ ጸጥታው መጥቶ የሰላም ፍላጎቱ ሰፍኖ በሰላም ጉዳይ ላይ በእውቀት አንጻር በማስተዋል አንጻር የምንወያይበትን፣ የምንነጋገርበትን፣ የፈለግነውን ሰላም እውን የምናደርግበትን አሳታፊ አቲቲዩድ ለመገንባት አሁን የጀመርነው ጥቂት፣ በጣም ጥቂት አቲቲዩድ ወደፊት ተጠናቅሮ ከቀጠለ ለውጥ ሊያመጣ ይችላል ብለን እናስባለን። ብታ እጅግ በጣም አመሰግናለሁ። ልዩነት አምራት ለኢንስፓየርድ ኢትዮጵያን ዩዝ አሶሲሽን ወይም ደግሞ የንቁ ኢትዮጵያውያን ወጣቶች ማህበር በሚለው ልተርጉሞ መስራችን ኃላፊ ነ ስላጋራህን ሀሳብ ሁሉ በእጅጉ አመሰግናለሁ። ያሰባችሁት እንዲሳካ እመኛለሁ። አመሰግናለሁ። ቴንክ ዩ ቬሪ ማች። አመሰግናለሁ። በሳን ፍራንሲስኮ እየጨመረ የመጣውን ወንጀል በተሻለ ሁኔታ ለመከላከል ፖሊሶች በድሮንና ሰው ሰራሽ አእምሮ እንዲታገዙ የቀረበው ምክረ ሀሳብ አከራካሪ ሆኗል። ይህን የተመለከተውን ዘገባ ስመኝሸ ቆየት አሰማናለች። የሳን ፍራንሲስኮ ነዋሪዎች በመጋቢት ወር አወዛጋቢውን የውሳኔ ሀሳብ በድምፅ ካጸደቁት የከተማዋ ፖሊሶች የሚቆጣጠሯቸው ሰው አልባ አውሮፕላኖች ወይም ድሮኖች በሳን ፍራንሲስኮ ሰማይ ላይ መብረር ይጀምራሉ። ፕሮፒኢ በመባል የሚጠራው የሳን ፍራንሲስኮ የውሳኔ ሀሳብ ለድምፅ የቀረበው በተለምዶ ግራ ዘመን በሆነችው ከተማ አደንዛዥ ዕፅ፣ የቤት እጦት እና ሌሎች ወንጀሎች ከፍተኛ ደረጃ ላይ በደረሱበት ወቅት ነው። የከተማዋ ከንቲባ ለንደን ብሪድም በሁኔታው የተማረሩ ዜጎች ለአዲሱ የውሳኔ ሀሳብ ድምፅ ይሰጣሉ ብለው ተስፋ አድርገዋል። በእነዚህ ድሮኖች ሀሳብ ደስ ተሰኝቻለሁ። ምክንያቱም የአደጋ ጊዜ ጥሪ ሆኖ ዘጠኝ አንድ አንድ ሲደወል ወዲያውኑ እርዳታ እንዲደርስ እንፈልጋለን። ድሮኖች ደግሞ መፍትሄዎችን ወዲያው መስጠት የሚያስችለን ከምንም ነገር የበለጠ በፍጥነት የመድረስ አቅም ይሰጡናል። ይህ የከተማው እርምጃ ፖሊስ በቪዲዮ ለታገዘ ክትትል የደህንነት ካሜራዎችንና ድሮኖችን ብቻ ሳይሆን የሰዎችን ፊት ገጽታ በማየት ማንነታቸውን የሚያሳውቅ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንቴሊጀንስ እንዲጠቀምም ይፈቅድለታል። ይህ ደግሞ እንደ አውሮፓውያን አቆጣጠር በ2019 ከግለሰብ መብትና አላግባብ አጠቃቀም ጋር ተያይዞ በሳን ፍራንሲስኮ የመንግስት ተቋማት የሰዎችን ገጽታ መለየት የሚያስችል የክትትል ቴክኖሎጂ እንዳይጠቀሙ የሚከለክላቸውን ሕግ የሚቀለብስ ነው። እገዳው የተጣለው በትራምፕ አስተዳደር ወቅት ተራማጆች የእስር ቤት አማራጮችን መፈለግ ጨምሮ የወንጀል ፍትህ ማሻሻያ እንዲደረግ ግፊት እያደረጉ ባሉበት ወቅት ነበር። የኮቪድ-19 ወረርሽኝ በተከሰተበት ወቅት ግን ከተማዋ የበለጠ ለፖሊስ ድጋፍ ወደ ማድረግ እያዘመመች ሄዳለች። ከሮይተርስ ጋር ቃለመጠይቅ ያደረጉት ከንቲባዋ ብሪድ ሲናገሩ በነዋሪዎች ዘንድ ጭንቀት ሊፈጥር ይችላል የሚለውን ስጋት አጣጥለውታል። ሰዎች ስለ ግለሰብ መብቶችና ሌሎች ተያያዥ ጉዳዮች ስጋት እንዳለባቸው ይገባኛል። ቴክኖሎጂ አሁን በዙሪያችን ነው። ሳን ፍራንሲስኮ ደግሞ በዓለም የሰው ሰራሽ ልቀት ማዕከል ናት። በዓለም ላይ ካሉት ምርጥ ሀያ ኩባንያዎች ውስጥ ስምንቱ እዚህ ሳን ፍራንሲስኮ ውስጥ ነው የሚገኙት። ስለዚህ ፈለግነውም አልፈለግነውም መምጣቱ አይቀርም። ለብሪድ የመፍትሄ ሀሳቡ መጽደቅ ቁልፍ ጉዳይ ነው። ምክንያቱም በህዳር ወር በአሜሪካ ምርጫ ይካሄዳል። ከተማዋ ከኮቪድ ወረርሽኝ ለማገገም እየታገለች ባለችበት ወቅት ደግሞ የብሪድ ተቀባይነት አሽቆልቁሏል። የአዲሱ እርምጃ ደጋፊዎች መራጮች የተሻሻለ የፖሊስ አገልግሎትን ለመደገፍ ዝግጁ ናቸው ብለው ያምናሉ። በቅርቡ ከህዝብ የተሰበሰበ ድምፅ እንደሚያሳየውም 61 ከመቶ የከተማዋ ነዋሪዎች እርምጃውን እንደሚደግፉት አሳይቷል። ፖሊስ ስልጣኑን ያላግባብ እንደማይጠቀምም ብሪድ ለከተማዋ ማረጋገጫ ለመስጠት እየጣሩ ነው። ተቺዎቹ ግን ፕሮፕኢ የፖሊስን ተጠያቂነት የሚቀንሱ እርምጃዎችን እንደሚያካትት ጠቁመዋል። ማት ኬግል በሰሜናዊ ካሊፎርኒያ የአሜሪካ የሲቪል ነፃነቶች ህብረት ጠበቃ ሲሆኑ ባለስልጣናት የተለመደ ማስፈራራት ተጠቅመዋል ሲሉ ይከሳሉ በህዝብ ደህንነት ጉዳዮች ላይ ማህበረሰቡ የሚያሰገውን ተቀባይነት ያለው ፍራቻ እየተጠቀሙበት ነው። ያንን የሚያደርጉት ስልጣናቸውን ለማቆየትና ተጨማሪ የአንድ ወገን ስልጣን ለፖሊስ ለመስጠት ነው። ይሄ የተሳሳተ አካሄድ ነው ብለን እናምናለን። ይሄ የፖለቲካ እንጂ የህዝብ ደህንነት ጉዳይ አይደለም። የግለሰብ መብት ተሟጋቾችም ጥናቶች የፖሊስ ቴክኖሎጂዎች የዘር ልዩነትን የማያገናዝቡና ለአንድ ወገን ያደሉ የግል መብት የሚጋፉና ብዙ ጊዜ የሚሳሳቱ መሆናቸውን ማረጋገጣቸውን በመግለጽ ይከራከራሉ። አንዳንዶቹም ቀድሞውንም የተጎዱ ማህበረሰቦች ላይ ያልተፈለገ መዘዝ ሊያስከትል ይችላል ሲሉም ስጋታቸውን ገልጸዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። la la la la tuma taslikki likki likki ya de ና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።